የሚገርመው ደግሞ እንዴት ነው ነው ያምን ነው የተንሳኤ እንዴት ነው መጀመሪያው መቀመጥ በእግዚአብሔር ቃል ላይ መቀመጥ ከሰማ ነው እግዚአብሔር አሰምቶናል ይህን ቃል እና ብዙ ከመቀመጥ ነው ብዙ ከመቀመጥ እንዲህ ስንቀመጥ ደግሞ ዝም ብሎ ሳይሆን በእውነት ቃሉ በተዋህደን ቁጥር ደግሞ ብዙ የምናልፋቸው አሉ ምክንያቱም የእግዚአብሔር ቃል ታላቅ ስለሆነ የሚሰራ ስለሆነ እየሰራንም ስላለ እና ከእግዚአብሔር ከወጣው ከአፉ ከወጣው ቃል ስለሰማን ያ የሰማን ደግሞ ስለተዋሃደ ነው። ከኔ ጋር ተዋሃደ ማለትም ቃሉ ከኔ ጋር ተስማማ፣ አመንኩት። እግዚአብሔርን ቃል አመንኩኝ። የእሱ እውነት ነዋ የሚታመነው የሰማት ቃል ሳም ነው ከኔ ጋር ተዋሃደ። ከዛ መቀመጥ ከወንድሞች ቶች በመቀመጥና በመስማት ይህንን ህይወት ደግሞ በቃ በራሴ ላይ እየሰራ ሲመጣ የእግዚአብሔርን ኃይል ሳይ እግዚአብሔር ቃል እየሰራና እኔን እያሸነፈኝ ሲመጣ ልክ ቃሉ ሲያንበረክከኝ ን ህይወቱን መካፈል ጀመርኩ ማለት ነው እና የእግዚአብሔርን ቃል በመስማት በመስማት፣ በማንበብ፣ በማወቅ ዓላማውን በመረዳት ፈቃዱን በመረዳት የእግዚአብሔርን ፈቃድ ስንረዳው እኛ ማለት የማን የእግዚአብሔርን ሀሳብ፣ ያ ቅዱስ የሆነውን ህያው የሆነውን ህይወትና መንፈስ የሆነውን ቃል ስንሰማው በቃ መስማት ሲሆን የሚገርም ነው። እና የእሱን ቃል በመስማት ነው፣ በማወቅ በማወቅ ነው ህይወት የሚሆነው። እና እውነተኛ አምላክ የሆነውን እግዚአብሔርን የላከውን ኢየሱስ ክርስቶስ እሱ በማወቅ የዘላለም ህይወት እግዚአብሔርን በማወቅ እግዚአብሔርን ማወቅ ብቻ አይደለም፣ እኛ እግዚአብሔርን ስናውቀው እሱም እኛ ያውቀናል። ደስ የሚለው ነገር ይሄ ነው። እና ደስ ይላል በእግዚአብሔር እሱን እሱን ስናውቀው ስንቀመጥ ከዛም ደግሞ የእሱ ሀሳብ እያንዳንዱ የእግዚአብሔር ሀሳብ እየሰራ ፈቃዱ የሚሰራው እግዚአብሔር በቃል ውስጥ ነው። በምንም ይሰራው አይችልም፣ ምክንያቱም መንፈሱ ያለው በቃል ውስጥ ስለሆነ እና እግዚአብሔር በዛ እውነት ነው። ይህን ህይወት ከእናንተ ጋር እንድካፈል ያደረገኝ ከዘላለም የነበረው ሀሳቡ በቃል ውስጥ ሆኖ ነው እግዚአብሔር የሚሰራው እና እሱን በመስማት ነው፣ እሱን በመስማት ነው። እና እግዚአብሔር በቃ ታላቅ አምላክ ነው። እና ሰዎችም እንደዛ ነው፣ የእግዚአብሔርን ቃል በመስማት ነው እውነትን ሊያቆት የሚችሉት እናም በመቀመጥ ለብዙ አመት ለመቀመጥ በመቀመጥ እሱም በመስማት ያገኘ ነው ህይወት ነው እና ፍቅሩን ነው የእግዚአብሔርን ሀሳብ ፈቃድ መረዳት እና ያንን እግዚአብሔር ቀስ ቀስ እያለ እያስረዳ እያሳወቀ እያስተማረ እና የሚገርም ህይወት ነው። ልዩ ህይወት ነው። ምክንያቱም የምንሰማው እኮ ከዘላለም የነበሩ የምድር ቃል እኳ ለምንሰማው ከሰማይ የመጣ እውነት ነው የምንሰማው። ከዚህ ምድር ያልሆነ ሆነ እውነት ነው የምንሰማው የእግዚአብሔር ሐሳብ እና በቃ እግዚአብሔር በመስማት በወንጌሉ ላይ ነው በምንተራስ ነው። እና ይህም እውነት ነው ያም ወንጌል ራሱ ክርስቶስ ስለሆነ እሱ እሱ ነው እውነቱ ነው እና ይህን እውነት በመስማት የመጣ ህይወት ነው እና ብዙ ነው የሆነ በተንሳኤ እና በሚቀጥለው ስለምናየው በቃ እግዚአብሔር ሀሳብን በመረዳት የመቀመጥ ህይወት እና በመቀመጥ ውስጥ ነው ይህ እውነት ያወቅሁት። ጌታ እና ጊዜ ሚራክል አድርግ ሚራክል አድርግ እንላለን። እና ከመዳን ውጭ ሚራክል ምን አለ? ደግሜ ነው የምለው። እና ዝም ብዬ ሳስብ ሳየው መዳናችን ምክንያቱ እግዚአብሔር ከመጀመሪያ መረጠን ነው፣ መርጦን ነው፣ ተወስነን ነው። ከዛ በኋላ እግዚአብሔር በቃ መጣ ወደኛ፣ ተገለጠልን። እንዴት አላውቅም ማለት ምን መልስ የምንሰጠው ነገር የለውም ለእንደዚህ አይ እንደዚህ ነው። በዚህ ሰዓት ተገልጦልኝ ነው ምን ማለት እንዲሆነን ነው ምን ነገር የለም። ግን እግዚአብሔር ባለንበት እንዴት እንዳገኘ እንዴት እንደተገናኘ እናውቃለን። ዞር ብለን ስናይ እያንዳንዳችን ና በቃ እንዴት ተገለጠ፣ እንዴት አላውቅም በቃ ግን ውስጤ በቃ ሳስበው ምንም ሰው አልሆንም ወይ ተስፋ በሌለን ሰዓት በቃ ልባችንን ቀሰቀሰው። የሞተው ማንነትን መጥቶ ቀሰቀሰ። ሲቀሰቅስ ምላሽ እንኳን እንድንሰጥ የምናደርገው ኦልሬዲ ሞተን አለ ሀው ከም እንዴት እሺ ጌታ ሆ ልንል እንኳን እንችላለን። እግዚአብሔር ካረዳ ና እግዚአብሔር በቃ መቶ ተገለጠልን። በቃ የዛን ቀን እሺ እንድንለው ኦኬ፣ ጌታ አንተ ጌታ ነህ እንድንለው ቅድሜ ዶሚ ስትል ዘር ተዘርቶ አይታዩም እኮ ይኸው እዚህ ጋር ተዘርቷል። ተዘርቶ ብሻት ነ ተዘራ ብትል ጌታ አለ ነው ብላችሁ ከባይ ዋር ያ ዘር ግን እያደገ እያደገ እያደገ ዘሩ ወደ ፍሬ ወደ ማፍራት ምናምን ይመጣል አይደለ? በእኛ ህይወት ይሄ ነው የሆነ። በቃ ጌታ መጥቶ ነካ። በቃ እንዴት አላውቅም፣ ነካን በቃ መገረጥ ሆነ። ከዛ በኋላ ነው ፕሮሰስ ሆነ። ከዛን ጌታ ኢየሱስ ክርስቶስ ያደረገውን በቃሉ ቁጭ ብለን ስንማራ ያሬድ አሁን እንዳለው ደስ በሚል ሁኔታ አንተ ገልጸፋ ብዙ ማለካውም እና ቁጭ ስንል ያ ቃሉ ደግሞ ስናነበው እምነታችን እያደገ በክርስቶስ ኢየሱስ ያለን ሕይወት እየበዛ መንፈስ ቅዱስ ደግሞ ትልቁን በቃ ነገር እየሰራ ያለው ኢየሱስ ክርስቶስን በእኛ ሕይወት እየገለጠ ያለው መንፈስ ቅዱስ ነው። እና መንፈስ ቅዱስ በውስጣችን መንፈሳችንን በአንድ ላይ መጀመሪያ ያነቃው ከሞት ነው ያስነሳን፣ እና በአንድ ላይ ያነቃው ከዛም በኋላ እለት እለት ግን በቃሉ ውስጥ በቃሉ በምናገኘው ብርሃን ምክንያቱም ቃሉ ህያው ነው፣ ህያው ነው እና የሚሰራን ስለሆነ እየሰራን እየሰራን እንግዲህ በእምነት ነው። ይህን እምነት ምን የሰጠን ጌታ ነው። እኔ በእውነት ኬት እናመጣዋለን፣ ኬት ይመጣል እና ይሄንን ቃል ራሱ ለሚሰራ ሰው ቃሉ ደግሞ እንደዛ ያደርጋል። ቃሉ እንደዛ ነው በቃ እና እግዚአብሔር ይመስገን። ይሄ በቃ ከሚራክል በላይ ሚራ ምን ልበለው፣ በቃ ሌላ ሌላ የለም ትልቅ ሚራክል ነው መዳናችን፣ እጅግ በጣም እና እግዚአብሔር ይመስገን። እጅ ነው መሞቱ መነሳቱ አይደንቀንም። እግዚአብሔር ነዋል፣ ግን ላይክ ምክንያት አለው ማለት ነው። ወደዚህ ምድር መጥቶ እሱ ያንን የሞትን ጽዋ ይጠጣ ዘንድ የሞት ዘንድ እና ሲነሳ፣ በእውነት በመንፈስ ሆነን ስናየው፣ የእግዚአብሔር ቃልን በመረዳት እና በማስተዋል ስናየው፣ ያንን ነው የሚያስረዳን። በቃ የተካሄደ ታምር አለ እዛ ጋ፣ ያ ከእግዚአብሔር ጋር ህብረት ሊያደረግ የማይችለው ማንነት፣ የሞት ሰው ማንነት፣ ሁላችንም እንዳልነው በጨለማ ይመላለስ የነበረው ማንነት ያንን እግዚአብሔር በሚገርም አሰራሩ በሞቱ ገደለው። የሰው ልጆች መሆኑ ይገርማል። ያ ሰው የሆነ ሁሉ ጌታን ስናየው ለእግዚአብሔር ሰውን ነው ማለት ነው። ሁላችንም ቤተሰብ ለራሱ የሆነው ነገር የለም። መቶ መሞቱ ትንሳኤ ሁሉ ስለ እኛ ነው እና ጌታችን ተነስቷል ብለን ስናበስር ዛሬ የዛ ተካፋይ የሆነው ነው የዛ ህይወት ተካፋይ ስለሆነን ነው። ሲሞት ምን እንደሞተልን ስላወቀን ነው። ኤድሜዶ ማለት በቃ አሜ እንደዛ ስጋ የእግዚአብሔር ጠላት ነው። በጣም የሚያደክም እጅግ የሚያጠፋ በቃ የሚያደክም ስጋ የእግዚአብሔር ጠላት ነው። ይህን የእግዚአብሔር መንግስት መውረስ አይችልም። ስጋ እኮ እግዚአብሔር መንግስት መውረስ አይችልም። ሪመምበር ዮሐንስ ወንጌል ላይ ኒቆዲሞስን ሲያናግረው ጌታችን የሱስ ክርስቶስ እንደዛ ነው የሚለው ብዙ ነገር ያወራውና እንግዲህ ብዙ ያቃኝ ቆ ሊመስኮ ስለ ህጉም ስለ ሁሉም ነገር ግን ዳግም ካልተወለድ እግዚአብሔር መንግስት መግባት እንደማይችሉ ማየት እንደማይችሉ ነው የነገረው። እና ሁሉ የሚጀምረው በመወለድ ነው ወይም ሁሉ የሚጀምረው ያንን አብረው ከጌታችን ከኢየሱስ ክርስቶስ ሞት የሚሞት አለ መጀመሪያ ከዛ በአዲስ ህይወት የሚነሳ አለ እና ጌታችን ትንሳኤውን ስናይ እውነትም ይህን ጥያቄ የሚያነሳ ነው። ለምደግሞ ከኛ ነን ጥረን አናየውም እንዴት አድርገን እናየዋል? ምክንያቱም ኢየሱስ ክርስቶስ አምላክ መጥቶ ሞቶ ተነሳ ብንል፣ እግዚአብሔር ነው፣ እግዚአብሔር ነው ሞታ ይዘውም እሱ ያው ነው ለዘላለም። አልፋ እና ኦሜጋ እኔ ነኝ ብሎ አቀጣጫ ምን ሞት ይዘዋል ትነሱ። ግን ለሰው ልጆች በዛ ውስጥ የተሰራ ታላቅ በጣም ተአምር አለ። የሞተ አለ ማንም ከኛ ላይ ያለቀቀው የማይችለው ጉድ እንደዚህ የስጋ ክብደት የሞተ ማንነት እግዚአብሔርን እነሱ ያለቀ እግዚአብሔር የማያውቅ ማንነት ነው። በቃ ተነግረን እግዚአብሔርን ራሱ በቃ ህያው ስሙን መጥራት የማይችል ማንነት የተመላለስንበት ዘመን ነበረ እና ግን በሞቱ ጌታችን ጥበበኛ ነው እግዚአብሔር ምክንያቱም አንድያ ልጁን አሳልፎ በመስጠት ራሱ እግዚአብሔር የሚገርመኝ ሁ ሰው ሌላ ነገር አላከም መላእክት አላከም ወይም ሌላ ነገር አላከል የኛ ድለት ለመፈጸም ወይም የኛ ምክንያቱም እራሱ ህይወት ነው፣ እሱ ብቻ ነው ሞት የማይችለው። ይነግረናል ቃሉ በቃ ከሞት ሲነሳ ሁሉ ከብሮ እንደተገዛለን። እግዚአብሔራ የሞትን ጣራ ጥቶ ነው ያስነሳው እና ይህ ሁሉ ሲሆን በቃ የሚሞት ቤሪ የሚደረግ ለዘላለም የማይነሳ ማንነት አለ እና እኔም በቃ ያንን ነው የምጨምረው ካልነው ላይ እዚህ የኢየሱስ ክርስቶስ ሞትና ትንሳኤን ስንካፈል አብረን በመስማት ቃሉ ህይወትና መንፈስ ነው ያለው የእግዚአብሔር ቃል እኛ ምንም አናውቅም ጉፃናት ዛራት በእግዚአብሔር ቃል ግን ቁጭ ብለን ቃሉ ህይወትና መንፈስ የሆነው የእግዚአብሔር ቃል የሆነ ሁሉ ከሱ ስለሆነ ያን በመስማት ያንን ሪያልቲ በእኛ ውስጥ አድርጎታል እና ያንን የሞተው ማንነት በእግዚአብሔር ፊት ህይወት ያሌለውን ማንነት እየገደለ፣ ለክርስቶስ ግን ህያዋን ሆነ እንድንኖር ነው የሚያሳየን ማለት ነው እና እግዚአብሔር የተመሰገነ ይሁን። በጣም ትንሣኤው ስለኛ ስለሆነ መጥቶ የሞተው እኛን ከዛ ከሞተ ማንነት ከኛ ላይ አራግፎ በክርስቶስ ጋር በአዲስ ህይወት በትንሣኤ ተነስተን ከእግዚአብሔር ጋር ህብረት ኖሮ ህይወት እንዲኖረ ነው እና እግዚአብሔር ተመሰገነ። እና ይህን ስናስብ ደግሞ በቃ ስለ ቤተ ክርስቲያን እናስባለን። እንዴት ነው ጌታችን ኢየሱስ ክርስቶስ እግዚአብሔር ተመሰገነ። እንዴት ነው ጌታችን ሞቶ ሲነሳ ቤተክርስቲያን ተገኝታለች? ግን ሀው የሚለውን ደግሞ እንዴት ነው ቤተክርስቲያን በቤታችን ኢየሱስ ክርስቶስ ሞትና ትንሳኤ በትንሳኤው ያገኛት አካል አለች፣ ያገኛት ቤተክርስቲያን አለች፣ የእግዚአብሔር ማደሪያ የሆነች አለች። እና እሷን ደግሞ እንዴት በትንሳኤው እንደተገኘች እኛ ደግሞ እዛ ውስጥ መሆናችን በሚለው ላይ ደግሞ ትንሽ ጨምር። እግዚአብሔር ይመስገን ስለ ሁሉ ነገር ቤተክርስቲያን የእግዚአብሔር የልብ ትርታ የእግዚአብሔር ሀሳብ የእግዚአብሔር ፈቃድ በእውነት የኢየሱስ ክርስቶስ ሞትና ትንሣኤ ለቤተ ክርስቲያን ብቻ ነው። የእቺ ቤተ ክርስቲያን ትገኝ ዘንድ እግዚአብሔር የኢየሱስ ክርስቶስ ሞትና ትንሣኤ ነው ቤተ ክርስቲያን እንድትሆን ወይም ደግሞ እኛ እንድንወለድ ያደረገው። በመወለድ የምንገባበት እውነት ነው። እና ቤተ ክርስቲያንን ስናያት ልዩ ናት። የተፈለገውም እኮ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን የምለውን ስናይ በፍቅር እንሆን ዘንድ በክርስቶስ መረጠን እያለን፣ ለምን መረጠን? ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ የጋነን ልጆች አይችላትም ተብላለች። አሁን በምድራለች አለች አለች እግዚአብሔር ይመስገን። የምትገጣጠም ነው፣ አካል ናት፣ ልዩ ናት። ውዷ ሁሌ ይመላለሳል ያለማቋረጥ፣ ለዘላለም እሷ ነው የሚኖረው። እና ቤተክርስቲያን እኛ ነን። ቤተክርስቲያን ማለት ሊኖር የፈለገው ጌታ በእኛ ውስጥ ነው። እና ቤተክርስቲያን ልዩ ናት። ያገኛትም የሰጠውም ክርስቶስን ኃይላትን ሁሉ ካሸነፈ በኋላ ስልጣናትን ሁሉ ከጣለ በኋላ ያው እግዚአብሔር አለቅነትና ስልጣናትን ሁሉ ከሻረ በኋላ ምን ይሏል? ራስ እንዲሆን ለቤተ ክርስቲያን ሰጠው ነው የሚለው። ራስ እንዲሆን፣ እሷ ደግሞ ሁሉም በሁሉ የሚሞላ የሱ ምኑ ናት? አካሉ ናት፣ ሙላቱ ናት፣ ሙላቱ ናት። እሱን ነው የምትሞላ እሱን ነው የምትበላው እሱን ነው የምትጠጣው ከሰማይ የወረደውን ነው የምትመገበው ምግቧ እሱ ነው ምግቧ ኢየሱስ ክርስቶስ ነው እና ቤተ ክርስቲያን ልዩ ናት። በቃል ከምንገልጠው ይልቅ በህይወት ኤክስፔሪንስ ስናደርገው ያለው እውነት በእውነት ስንኖርበት ነው ደስ የሚለው ስንኖርበት ነውና ውስጡ ደስ ይላል ክብር አለው ቤተክርስቲያን አካል ናት፣ የእሱ ናት እና እሱ የሚመላለስባት ናት። ፍቅሩ የሚፈስበት ነው። የሚያጥዋት ናት፣ የሚቀድሳት ናት፣ የሚያነጻት ናት እና ሚያች ያው ወንድማችን አዋርያው ጳውሎስ ተናግሮታል። ይህን ግን ላለው ይህ ሚስጥር ታላቅ ነው። ነገር ግን ይህ ስለ ክርስቶስና ስለ ቤተ ክርስቲያን፣ ክርስቶስን ከቤተ ክርስቲያን ነጥሎ ማየት አይቻልም። ጳውሎስም የገባው ያ እውነት ነው። ያየውም ያን እውነት ነው እና በአንድ ቀን ክርስቶስ እና ቤተክርስቲያን ማየት ታላቅ የእግዚአብሔር ሚስጥር የተገለጠበት ነው እና ቤተክርስቲያን አብሬ ነው የምኖረው። ከቤተክርስቲያን ሊነጣጠሉ አይችሉም። ቤተክርስቲያንና ክርስቶስ ሊነጣጠሉ አንዱን ህይወት ነው የሚካፈሉት አንድ ምጭ ይህም ከዘላለም በአብ ዘንድ የነበረው ህይወት አወል መንፈስ ቅዱስ ሲኖሩት የነበሩ ህይወት በምድር ተገልጦ ሰዎች ሲኖሩት ማለት ነው። እናንተ ጋር ስላለው ከእናንተ ጋር ይሄን እናንተ ናችሁ ቤተክርስቲያን፣ እንዲሁም ይህንን እውነት የሚሰሙ ሁሉ እና ቤተክርስቲያን ልዩ ናት። ክርስቶስ ነው ያለው በጉኖ ብርሃኗ እለት እለት ያበራላታል። ይሄን እንደተነጋገር ነው ነው ቅድምም የቅዱስ ቃል ሲበራ ይሄ ያው ቃል ሲበራ በበራ ቁጥር በበላነው ነው ቁጥር የምንኖረው ህይወት እንደሆነ ለዛ ነው ተንሳኤው የዕለት የዕለት ነው። ክርስቶስን ሰው ካመንበት ቀን ጀምሮ ያን ህይወት እለት እለት እለት እለት እለት የእግዚአብሔር ብርሃን በሰማነው ቁጥር ማለት ነው። እለት ዕለት ልክ ዘመናት ሁሉ እንደማያቅ ማለት ነው የእግዚአብሔር ህይወት እለት እለት የሚኖር መሆኑን እና የእግዚአብሔር ክብር የሚገለጥበት እግዚአብሔር ነው የሚወዳት ክርስቶስ ይወዳታል። ኢየሱስ ይወደዋል። እና ጳውሎስን ስና የምታሳድደኝ እኔ ኢየሱስ ነኝ ያለው ያኔ በደማስቆ ሲገለጥበት እና ክርስቶስን ሲያይ እና ያ ህይወት ሐዋርያት ህይወት

እኔ ብሎም የጠራት ናት። ላይክ በሞቱ የተገኘችው ቤተክርስቲያን ናት። በቃ ሌላ ላይክ የተፈጠረውን ታምር ያ ነው የሆነ ነገር ሲሞት የተገኘው በቃ በትንሳኤው እና በሞቱ ቤተክርስቲያን ናት የተገኘችው ነው ናት የሆነ ሌላ እንትን አልተፈጠረም። ላይክ አንድን አዲስን ሰው ፈጠረ በራሱ ማለት ነው። እሷም ቤተክርስቲያን ናት። ላይክ እርሷም እኛ ነን። ላይክ ነው በእርሷ ላይክ ራስ የሆነላት እኛ ደግሞ ብልቶች ሆነን የምንሰራ አካል ነው ነው በሰውነታችን ራሱ ምሳሌ ማድረግ እንችላለን። ላይክ ይሄ ራስ ሆኖ ላይክ ቅድም እንዳለው ክርስቶስን ከቤተ ክርስቲያን ነጥለን ልናየው አንችልም። ከዚ እሱ ራስ ነው ላይክ ራሳችንን ለብቻ ከራሳችን በታች ለብቻ መነጠል አንችልም። ነው በቃ ክርስቶስ ያለው በቤተ ክርስቲያን ውስጥ ብቻ ነው። ላይክ ማንም ደግሞ ክርስቶስ የሚፈልግ ቤተ ክርስቲያን ነው፣ ቤተ ክርስቲያን ውስጥ ነው እርሱ ያለው። ነው በሙላት የሚገለጠው ቤተ ክርስቲያን ውስጥ ነው። ሙሉ ኃይሉን ያፈሰሰው ሙሉ ኃይሉን ለኪኖ ትንሳኤው የበቃ ሙሉ ኃይሉ ነው አይደል? የተጠቀመው ቤተክርስቲያን ውስጥ ነው እና ያን ሁላ ያደረገው ለራሱ የምትመጥነውን ራሱን የምትመስለውን የፊት መጨማደድ እንዳይኖርባት አድርጎ በቃሉ አጥቦ ለራሱ ያቀርብ ዘንድ ያን ሁላ አደረገ። ክርስቶስን ኖ ነው ክራይስት በቃ ይሄ ምንም ነገር የሌለው ነው፣ እድፍ የሌለው ነው፣ ንጹህ ነው። እና ለሱ የምትመጥን ደግሞ ሙሽራት አስፈልገዋለች። እሷም ቤተክርስቲያን ናት። እርሱ ነው ራሱ ነው የሚሰራት፣ ለክ ማንም አይሰራትም ማለት ነው። በራሱ ስራ ነው በራሱ ሞት እና ትንሳኤ አስገኝቷታል። እርሱ አንቀላፍቶ እርሱ ሞቶ አዳም አንቀላፍቶ የዋ ከጎኑ እንደተገኘች መክበተ ሲያዩ ደግሞ እርሱ ሞቶ ቤተክርስቲያን ተገኝታለች ማለት ነው ያተፈጥተከናውኗል። ይሄ አሁን ተአምር ነው። በመንፈሱ ካልሆነ ለኪኖ ለክ ሚስጥር ነው። ጳውሎስ ለኪኖ ዳለ ይሄ ሚስጥር ነው ያለው ማለት ነው። በመንፈስ ቅዱስ የሚበራ ነገር ነውና ኢየሱስ ሲሞት ተገኝታለች ቤተክርስቲያን ማለት ነው። አንዴት በቃ አንዲት ነው ያለችትና ብዙ ሙሽራም የለው፣ አንድ ያለው ሙሽራው ሙሽራ። አንድ ብልቶች አለን ብዙዎች አለን ብልቶች ነው። በዛ ውስጥ በቃ ራሱን እያፈሰሰ በቃሉ እያጠበ ለራሱ እንድንመጥን አድርጎ እየሰራት ያለች ቤተክርስቲያን አለችና የዛም ልክ ምንጫችን ነው ባል። በቃ ሁሉንም ፕሮቫይድ የሚያደርገው ባል አይደለም እና ሁሉንም ፕሮቫይድ አድርጎ ለራሱ እንድንመጥን አድርጎ ምንም በቃ ምንም ነውር እንዳይኖርብን የፊት መጨማደድ እንዳይኖርብን እያደረገ ከራሱ እያመነጨ በራሱ ማለት ነው በራሱ ቃል በራሱ ሀይል በራሱ ፍቅር እያመነጨ ለራሱ እያቀረበን ነው በቃ እየሞሸረን ነው መንፈስ ቅዱስ ይህን እያረገ ነው ለሙሽራችን እያዘጋጀን ነው ነው ቤተ ክርስቲያንን እያዘጋጃት ነው በቃ እያሸማመናት ነው ነው እየቀባት ነው በቃሉ እያጠባት ነው ነውና በትንሳኤው ያ ሆናል በቃ እሱ በመሞቱ በቃ ቤተክርስቲያን ተገኝታለች ነው ከዚህ በቃ ዲዘርቭ ስለሚያደርግ ማለት ነው። የሚበራበት መቅረብ ያስፈልገዋል ጌታ ማለት ነው የሚታይበት ነገር ያስፈልገዋል። ናው ክራይስት በቃ አሁን በቤተክርስቲያን ነው በቃ የሚነካው የሚወደደው በቤተክርስቲያን ውስጥ ነው። ወደደ በቃ ሊበራብን ነው መልኩ ይታይዘል እሱ ደግሞ ዲዘርቭ ያደርጋል ጌታ ማለት ነው ያምራል። ውበቱ ማለት ነው። ፍቅር ብቻ ነው ከብልክ ከፊቱ የሚበቅልክ የሚፈሰው ፍቅር ነው። ምህረት ነው። ኖ በቃ ብርሃን ነው። ህይወት ነው። እና ያንን በእኛ ኖ በእኛ ሊገለጥ ወደደ። በቤተ ክርስቲያን ውስጥ ሊገለጥ ወደደ። ዳትስዋይ አሁንም ትንሳኤው ክራይስት ህያው ነው የምንለው አሁንም ልክ ኖ በዚች ውስጥ የሚበራው እርሱ የሚታየው እሱ ብቻ ነው። ላይ ሌላ የምናበረው የለንም። ልክ የምናሳየው ነገር የለንም። ልክ ኢየሱስ ነው። በእርሱ ሞት የተገኘ ነው ማለት ነው። ህያዋን የሆን ነው እና እሱ ደግሞ ይገባዋል። ላይ በጣም ይገባዋል። እኛን ያስገኛል እርሱ በቃ በእሱ ሞት ነው የተገኘው ነው እና ንጽሕት የሆነች ይገባዋል። እርሷን ደግሞ ቤተ ክርስቲያኔን ሰራት አለው እንዳለ እየሰራት ነው። በቃ በመታጠ እያጠባት ማለት ነው እና ያ ደግሞ ትወደዋለች እርሷዋለ ጣምየወደደይ ይገርማል ላይክ አሁን ቤተክርስቲያን እሷ አገርን ስናወራ በቃ እኛ ነን እ በጣም ክርስቶስ የወደዳት ራሱን አሳልፎ የሰጠላት እኛ ነን። I am not know, he is her everything, you know? Um, to do It is not a how it. I I to I I I to ሄንሳልፍ የእኛ እሱ ነው፣ ወዶ የተገኘ ነው። ራሱ ከሱ መሆኑ የራሱ የእሱን በቃ አሁን ለምሳሌ አዳምና ሄዋን፣ አዳምና የሄዋን ምሳሌ ውስጥ ያለው ሄዋን አዳም እኮ ስሞችን እንዳወጣ ይናገራል አይደለም። በፊቱ እንዳለፉ እና ብዙም የሚያማምሩ ነበሩ እንስሳቶች ላይክ አሁን በርድ ያማምራሉ ምናምን እና ግን እሱ አይመስሉም። ኖ የሰው ዘር አይደሉም፣ የእሱ ፓርት አይደሉም እና የራሳቸው ወገን ናቸው። አዳም የሄዋን መገኘት ግዴታ ከሱ ውስጥ ነው የወጣችው አጥንቱ ዋን ታይም የሄዋን አጥንት ወደኋላ እንትን ስንመለስ፣ ሌዋይም ስናደርገው እሱ ውስጥ ነበረ የሄዋን ሰው ሆኖ ተሰርቶ የመጣው አጥንት አዳም ውስጥ ነው የነበረ። ከራሱ ነው የወጣቸው። አንድነታቸውን በዛ እናያለን። በዛ መልኩ ነው እንግዲህ የክርስቶስ ሞትና ትንሣኤ እኛን አዲስ የመፈጠራችን ነገር፣ አዲስ ዘር የመሆናችን ነገር ይህ ነው። ኢየሱስ ክርስቶስ ከሙታን ከመነሳቱ የተነሳ ለሕያው ተስፋ ለማይጠፋ አድርጎ ለሁለተኛ የወለደን ይላል ለቅዱስ ጴጥሮስ መልእክት ላይና ማሽ ነው ሚስጥሩ ካም አረፍ የክርስቶስ ዘር አዲሱ የእግዚአብሔር ዘር ከወንድ ፈቃድ ያልተወለደው ከስጋ ፈቃድ ያልተወለደው ነው። በታላቅ ብስራት ወንድ ልጅ ትወልጃለሽ ተብሎ በመላእክተ የበሰሩት ብስራት ከዛ የተወለደው ጌታ ማለት ነው። እርሱ የእሱ የተለየ ዘር የሆነው ያ የተለየውን ዘር ነው የበዛው ሶ በፊት የነበረው የአረቢው አዳም ዘር አይደለም። ስስኒው ዘር ከአዲሱ ከክርስቶስ ውስጥ የወጣች ራሷ ዘር እንደሆነና የሞቱ ነ የትንሣኤ ሚስጥር በዛ ውስጥ በጣም እናየዋለን። የሞቱ ነገር እኛ እንገኝ ዘንድ ነው። በቃ እንወለድ ዘንድ ነው። ከእርሱ እንወጣ ዘንድ ነው ና በድሮ ባረገው ማንነታችን ልዩ የማንነት ለውጥ ነው። አይደለችን ነው የተለወጠውና እኛም ያላስ ምን ቀየረናል። ለማንነት አሜን አሜን። ማንነት በቃ በወንጌል ውስጥ ምን ያህል ልቡ ከሷ ጋር የተሳሰረ እንደሆነ ሎኪንግ ፎር እና ከሞታን ተነስቶ ራሱ ፈርስት ቲንግ ምንድን ያለው ኦፍ ኦ ፕሌይስ ሜድ ከሚችላቸው ቦታዎች ሁሉ የመረጠው ወደ እሷ መሄድ ነው። በዚህ ግቤት እያሉ ቅዱሳን ሐዋርያት ሄደ ወደ አካል ወደ ቤተክርስቲያን ማለት ሆነ። በመካከላቸው ተገልጦ የታየው ለነሱ ነው። ከሙታን ከተነሳ በኋላ አብሯቸው በኢንተራክሽን የኖረው ከነሱ ጋር ነው። በኋላ ሲያደርግም ወን ሂ ሳይድ ላይ ነው ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ያንን አውቶሪቲውን አውርሷት። ሚስት የባለዋ ክብር ሁሉ ክብር እንደሆነ ማለት ነው። ማንነቱን አካፍሏት ሲሄድ ራሱ ለነሱ ነው ያለው። በቃ እስካለ ፍጻሜ ሁሉ ጊዜ አብሬያችሁ ነው ያለው፣ ለዛች አካል ነው። እና ሲ አንደኛ ኢንዲቪዥዋል አይደለም ጌታ ከሙታን ተነስቶ አንድ ሰው ጋር የለም። አንድ ኢንዲቪዥዋል አይደለም። ኢቨን ላይ ማርያም መግደላዊት አግኝታ ተገናኝተው ነበረ ብለን ቃል እንደሚያሳይ ና በአትክልት ቦታ ሲገናኙ እንኳን ሂጂ ነው ያላት። ሂጂ ንገሪያቸው መጣለሁኝ ብሎ ወደ እሷ እንትን አለና፣ ኢቨን ከጴጥሮስ ማነው ከቅዱስ ጳውሎስ መገለጥ ጋር ደግሞ ቤታ ያሳደድ የነበረው ክልሊ እንድናየው አጥሮ ማነው ጳውሎስ ያሳደድ የነበረው ክርስቲያን የተባሉ ሰዎችን በዛ ጊዜ ሰዎችን ነበረ በቃ እና እየሄዳል እየያዘ እንዲሁም ጽህፈት ተቀብሎ የፍርድ ነው ደብዳቤ ተቀብሎ እንደሄደ እና ይገል የነበረው እነሱን ነው። ግን ጌታ እንዴት ነው የሚያያት እኔ ብሎ እንደሚያያት የምናየው እኔን አሳደድ ከና ያለው ጌታ ግን ሲገለጥ ነው እነሱን አላለም። እነዚያን ሰዎች እኔን የሚያምኑት ሰዎች ሳይሆን ነው አንድ አካል በቃ እንደሚለው ማለት ነው እና ሌሮሊ ሞቱና ትንሳኤው ያችን አካል ነው ያስገኘው የሚለው እና በጣም ፍቅሩ የተለየ ነው። ለዚህ ትራክ ኢትስ አለ አባውት ሂስ ቦዲ ኢትስ አለ አባውት ሄር የወደዳት ለራሱ ለቀርባት የወደዳት አካል እንዳለች በቃ ነው በቃ ነው ያለና አይ ቲንክ ኤፌሶን አምስትን በጣም ስለደጋገም እንዲህ እንዲ ብናነበው ባሎቹ የሚለውን ፓርት በደንብ ያሳየናል እንዴት አድርጎ እሷን እንደሆነ የወደደው ነው። በቃ የህብረት አምላክ እንደሆነ ኤፌሶን ላይ ያለውን ቃል ምዕራፍ አንድ ላይ በፊቱ ቅዱሳን አለነውር እንድንሆን በቃ በፍቅር በክርስቶስ የመረጠን ብዙ እንጂ አንድ አይደለም እና ስ በ በእግዚአብሔር አሰራር ውስጥ ማለት ነው ምዕራፍ አምስት ከቁጥር ኤፌሶን ምዕራፍ አምስት ከቁጥር ሀያ አንድ ጀምሮ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሆኖ ሚስቶች ሆይ፣ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና አዳነም ስንልም አሁን የአዳነው አካሉ ነው እና ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ይላል። ባሎች ሆይ ክርስቶስ ደግሞ ስስ ቤተ ክርስቲያንን እንደወደዳት ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ እና መውደዱ እንዴት ነው ስንል በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ራሱ የሰጠው ለማን ነው? ስለእሷ እሷ ደግሞ እኛ ነን እና ኢቨን ከማረጉ በኋላ ደግሞ መንፈስ ቅዱስ እንደሞላባቸው ቅዱሳን ሐዋርያት ይናገራል ና ሲጸልዩ አንድ ላይ ሆኖ እያሉ በአንድ ልብ እያሉ አይደል? የዛኔ ነው ነው እንትን ያሉት ሲጸልዩ፣ በዛ ጊዜ ነው መንፈስ ቅዱስ በአካል ላይ እንደወረደ በሰዎች ላይ እንደወረደ እና የሞቱን የትንሣኤውን ነገሮችን የወደዳትን እኔ የሚላትን Ha det bra.